You're with SBS Radio. Find more great stories in your language at SBS.com.au. Wedder Zirzir Zeno Chu Kamalafa Chin Befitras Zeno Chunan Ask Ademalan, Yetena Minister Greg Hunt. የአስትራ ዜኒካ ክትባት ውዝግብ ሊያሰጋ አይገባም ይላሉ። የግሪንስ ፓርቲ አውስትሬልያ በሕዝብ ባለቤትነት የሚተዳደር የክትባት ማምረቻ እንድታቋቁም ጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የግሪንስ ፓርቲ የአስትራዜኔካ ክትባት ስርጭት በደቡብ አፍሪካ ላልተወሰነ ጊዜ መገታትን አስመልክቶ አውስትሬልያ በሕዝብ ባለቤትነት የሚተዳድር የክትባት ማምረቻ እንድታቋቋም ጥሪ አቅርቧል። ይሁንና የፌዴራል መንግስቱ ጤና ሚኒስትር ግሬግ ሃንት የአስትራዜኔካ ኮሮና ቫይረስ ክትባት ፍቱንነት አጠራጣሪነትን ጉዳይ ቀለል አድርገው አልፈዋል። ደቡብ አፍሪካ የአስትራዜኒካ ክትባት ጽኑ ላልሆነ ኮሮና ቫይረስ መለስተኛ መከላከል እንደሚያደርግ ዳታዎችን ጠቅሳ ተናግራለች። ይሁንና አቶ ሃንት የክትባት ፕሮግራሙ በተያዘለት እቅድ መሰረት እንደሚተገበር ሲገልጡ የአስትራዜኒካ ወይም ፋይዘር ክትባቶችን አስመልክቶ ጽኑ ህመምን ወይም መልፈተ ህይወትን ለመከላከል ውጤታማነቱ ዝቅ ያለ ነው ለሚለው በአሁኑ ወቅት ይህ ነው የሚባል ማስረጃ የለም። ማስረጃ በሌለበት ሁኔታ ነጻ፣ ፍርሃት አልባና ገለልተኛ በሆነው በፈዋሽ ቁሶች አስተዳደር ቲጂኤ ላይ እምነት መጣል አለብን ብለዋል። ይህ በእንዲህ እንዳለም የፌዴራል መንግስቱ ለኮሮና ቫይረስ ክትባት ሠራተኞች የኦንላይን ሥልጠና ትምህርቶችን ነድፎ ይፋ አድርጓል። ሥልጠናዎቹ ከአንድ በላይ የሆኑ ክትባቶች አያያዝና ጠብቆ ማቆየት፣ ጥንቃቄና ቁጥጥር፣ ክትባትን ተከትሎ አሉታዊ ክስተቶች ካሉ ተከትሎ ሪፖርት ማድረግን ያካተቱ ናቸው። የአውስትሬሊያ ሕክምና ባለሙያዎች ማኅበር ምክትል ፕሬዚደንት ዶክተር ክሪስ ሞይ እያንዳንዱ ክትባት በእጅጉ አስፈላጊ ስለሆነ በተቻለ መጠን እንዳይባክን ከፍተኛ ጥንቃቄ ማድረግ እንደሚያሻ አሳስበዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትሬልያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬልያ ዶላር 30 ኢትዮጵያ ብር ከ13 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 23። አድላይድ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 30። ሜልበርን ፀሐማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 26። ሆባርት ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 18። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 23። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 18 ከፍተኛ 25። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 21 ከፍተኛ 28። ዳርዊን ያካፋል። ዝቅተኛ 24 ከፍተኛ 30። አዲስ አበባ ያካፋል። ዝቅተኛ 8 ከፍተኛ 19። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጤና ሚኒስትር ግሬግ ሃንት የአስትራ ዜኔካ ክትባት ውዝግብ ሊያሰጋ አይገባም ይላሉ። የግሪንስ ፓርቲ አውስትሬሊያ በሕዝብ ባለቤትነት የሚተዳድር የክትባት ማምረቻ እንድታቋቁም ጠየቀ። የሚሉት ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories